የባለብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ እንኳን ለአንድ መቶ ሃያ አምስተኛው የአድዋ ድል በዓል አደረሳችሁ እያልን ከአሜሪካ ድምፅ ዋሽንግተን ዲሲ የዛሬ ዕለተ ማክሰኞ የካቲት 23 2013 ዓ ም የጋቢና ቪኦኤ መሰናዶን ጀምረናል። ለምሽቱ ከያዝንላችሁ መካከል ጥቂቶቹን እናስተዋውቃችሁ። 125ኛው የአድዋ ድል በዓል በደማቁ ሁኔታ ተከብሮ ውሏል። ክብረ በዓሉን በተመለከተ ዘገባዎች ይኖሩናል። የአካባቢ ጥበቃን መሠረት አድርጎ ከዛፍ ምርት ነፃ የሆነ የወረቀት ማምረቻ ጥቅል አምራች የሆነ ተቋም መሥራች እንግዳም አለን ፕላስቲክ ኮሌክት ማድረግ ራሱ ቻሌንጅ ነበረ ና እንዴት ፕላስቲክ ወደ ወረቀት እንደተገባ ከዛ ነው የዛፊ መስራች ና ዋና ስራ አስፈጻሚ ቤተልሄም ደጀነኛ የሰማ ነው በምሽቱ ተሞክረዋን ከጋቢና ቪይ ጋር አጋርታለች። በሌላ በኩል ግራቲቱድ ኢኒሽቲቭ ወይም የምስጋና ተነሳሽነት የተባለው ተቋም መቀመጫውን በእንግሊዝ ሀገር ያደረገ በግለሰቦች ና በማህበረሰቦች መካከል ያለን መልካም ወዳጅነት ይዳብር ዘንድ የምስጋና ባህል ይስፋፋ ዘንድ የሚሰራ ተቋም ነው። የዚህ ተቋም መስራችም እንግዳችን ሆኗል። ለበጎ ነገር እውቅናን መስጠትን ያስቀደመ አመለካከትንና ግንዛቤን መፍጠር ላይ ያተኮረ ባህል ማለታችን ነው የሰማችሁት አቶ ግርማ ቢሻውን ነው። በምሽቱ ይደመጣል። የሙዚቃ ምርጫም ይኖረናል። መርሃ ግብሩን በመምራት ኤደን ገረመው፣ በቅንብሩ ኤልያስ አስማረ፣ በዜናዎቹ ሀብታሙ ስዩም፣ አብረናችሁ እንቆያለን። አብራችሁን ስለምታመሹ በቅድሚያ እያመሰገንን አሁን ከዓለም ዙሪያ ለተሰባሰቡ አጫጭር ዜናዎች ሀብታሙ ስዩም ይጠብቃችኋል። አመሰግናለሁ ኤደን። በዓለም ዙሪያ የአዲስ የኮሮና ቫይረስ ተያዦች ቁጥር ከሰባት ሳምንት በኋላ ለመጀመሪያ ጊዜ ከፍ ማለቱን የዓለም የጤና ድርጅት አስታውቋል። የቫይረሱ ስርጭት እንደገና ከበድ ባለመጠን ሊያሻቅብ እንደሚችልም ባለሥልጣናቱ ስጋታቸውን ገልጸዋል። የድርጅቱ የኮቪድ-19 ቴክኒካዊ ክፍል ኃላፊዋ ማሪያ ቫን ሃርሆቭ በጄኔቫ የድርጅቱ ዋና ጽሕፈት ቤት ባደረጉት ገለጻ ቫይረሱ ድሉን ከሰጠነው እንደገና ሊያንሰራራ እንደሚችል አውቀን መጠንቀቅ ይገባናል ብለዋል። የድርጅቱ ዋና ዳይሬክተር ቴድሮስ አድሃኖም በበኩላቸው በአራት የዓለም አካባቢዎች በሰሜንና ደቡብ አሜሪካ በመካከለኛው ምሥራቅና በደቡብ ምስራቅ እስያ የቫይረሱ አዲስ ተያዦች ቁጥር እያሻቀበ መሆኑን ገልጸዋል። ይህ ቢያሳዝነንም አያስገርመንም ያሉት ዶክተር ቴድሮስ ለቫይረሱ ስርጭት ማሻቀብ አንዱ ምክንያት ወረርሽኙን ለመቆጣጠር የተወሰዱ እርምጃዎች መርገባቸው መሆኑን ጠቅሰዋል። አፍሪካ ውስጥ የዓለም የጤና ድርጅት የኮቪድ-19 ክትባት ማዳረስ መርሃ ግብር ኮቫክስ ባደረገው ጥረት አማካኝነት የክትባት ዘመቻ ተጀምሯል። ትናንት ሰኞ አይቨሪ ኮስት እና ጋና የጤና ተደብቀው ካደሩ በኋላ ንጋት ላይ መውጣት እንደቻሉ ተመልክተዋል። ፖሊሶች ቤት ለቤት ፈትሽ እናወጣችኋለን ብለው ሲያስፈራሯቸው ቆይተዋል። ፍጥጫው ወዲያውኑ በማህበራዊ መገናኛ ለዓለም መዳረሱን ተከትሎ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬጅ ጸጥታ ኃይሎች ያልተገባ ኃይል ከመጠቀም እንዲቆጠቡ ጠይቀዋል። ካናዳ ብሪታንያና የአውሮፓ ህብረትም ባወጧቸው መግለጫዎች ተመሳሳይ ጥሪ አሰምተዋል። ፖሊስ ወደ 25 የሚሆኑትን ተቃዋሚዎች ያሰረ ሲሆን፣ ንጋቱ ላይ ተማሪዎቹ ከየተደበቁበት ወጥተው ወደየቤታቸው ሄደዋል። ዩጋንዳ ነገረቡ አገር አቀፍ የኮቪድ-19 ክትባት ዘመቻ እንደምትጀምር አስታውቃለች። ዩጋንዳ ከህንድ መንግስት በስጦታ ተጨማሪ 100ሺ ክትባቶችን ከሁለት ቀናት በፊት ያገኘች ሲሆን እስካሁን እንደዚሁ በስጦታ ያገኘችው ክትባት 964ሺ ደርሶላታል። የጤና ሚኒስትሩ እንዳስታውቀው መጀመሪያ የጤና ሰራተኞች፣ ከዚያም መምህራን ይከተባሉ። በማስከተል ደግሞ አረጋውያንን ጨምሮ ለቫይረሱ ይበልጥ ተገላጭ የሆኑ ሰዎች ይከተባሉ። ሰላሙን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። ፕሮግራሞቻችንን ከመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በተጨማሪ በበይነ መረብ ገጻችን ላይ መስማት ትችላላችሁ። አስተያየቶቻችሁን በፌስቡክ ገጻችን አት ቪኦኤ አምሃሪክ ወይም በስልክ ቁጥራችን ፕላስ 1 202 276379ን በመጠቀም ዋትሳፕ ላይ አድርሱን። አሁን ወደ ቀዳሚው ዝግጅታችን እንለፍ። በትላንትና ዕለት ዓለም አቀፍ የሴቶች ቀን ኮቪድ-19 ባጠላበት ዓለም ላይ ሴቶችን ማብቃት በሚል መሪ ቃል ታስቦ ውሏል። በትላንትናው ምሽት ፕሮግራማችንም ኮቪድ-19 ትምህርት ስርዓቱና በተለይም ያለእድሜ ጋብቻ ላይ ያደረሰውን ተጽዕኖ የሚዳስስ ሰፋ ያለ ዘገባ ወደ እናንተ አድርሰን ነበር። ዓለም አቀፉን የሴቶች ቀን ስናከብር ታዲያ በተለያዩ የሀገሪቱ ክፍል የሚነሱ ግጭቶች በሴቶች እናቶችና ልጃገረዶች ላይ እያደረሱ ያለውን ቀውስ መዘንጋት አንችልምና በተለያዩ ግጭቶች ውስጥ እያለፉ ያሉ እናቶችን አስመልክቶ የአሜሪካ ድምጽ ዘጋቢዎች ከተለያዩ የሀገሪቱ ክፍል ያሰባሰቡትን ዘገባ ኤደን ገረመው እንደሚከተለው አጠናቅረዋለች። ኢትዮጵያ ውስጥ በተለያዩ ቦታዎች በተነሱ ግጭቶች ምክንያት ሴቶችና ህጻናት ለሀገር ውስጥና ለውጭ ስደት ተዳርገዋል። ለርሃብ፣ እርዛት እንዲሁም ለተለያዩ ሐዘንና የስነ ልቦና ጠባሳዎችም ተጋላጭ ሆነዋል። የሻሸመኔ ከተማ ነዋሪና የሶስት ልጆች እናት የሆኑት ወይዘሮ ፍሬ ህይወት ስዩም የአርቲስት አጫሎ ሁንዴሳ ሞት ተከትሎ በከተማዋ በተነሳው ረብሻና ጥፋት ንብረታቸውን ሙሉ ለሙሉ እንዳወደመባቸውና እሳቸውን ብቻ ሳይሆን በስራቸው የሚተዳደሩ ሰራተኞች ህይወትንም እንዳናጋ ይናገራሉ። ሆቴል አለኝ የራሴ። ባለትዳርና የሶስት ልጆች እናት ነኝ። ከውልጅ ያደኩትም ሻሸመኔ ነው። ቡና መንገድ ላይ ከማፍለት ተነስቼ ነው እንደ ትልቅ ደረጃ የደረስኩት። የደረሰብኝ ችግር ሆቴሌ ሙሉ ለሙሉ አቃጠሉት። ሙሉ ለሙሉ በቃ ሙሉ ለሙሉ ምንም ሳት ነው የተለቀቀበት። ከዛ ሆቴል ከወደመ በኋላ ደግሞ ወደ መኖሪያ ቤት በመምጣት መኖሪያ ቤቴ በጣም ዘመናዊ ነው። አንድ አመት ነው የኖርኩበት እና በጣም ትልቅ ቤት ነው እሳት ለቀቁበት በቃ ሙሉ ለሙሉ ቤቱም ወደመ፣ ሆቴልም ወደመ ማለት ነው። የደረሰብኝ ችግር ይሄ ነው። እንግዲህ ችግሩ ከደረሰብኝ በኋላ ያው ማለፊያ ቦታ የምትፈልጉ ወደ ቤተሰቦች ጋር ልጆቼንም ባለቤቴን ተያይዘን እነሱ ጋር ተቀመጥን። ለረጅም ጊዜ እዛ ተቀመጥን። ከዛ በኋላ እንደገና በሰዎች እርዳታ፣ በቤተሰብ እርዳታ በደንበኞቼን ብዙ ሰው ረድቶን አሁን ወደ ስራ ተመልስ ይሻለን። ስራ ከጀመርኩ አሁን ሁለት ወሩ ሆኖኛል። ብዙ ነው። አሁን እኔ የራሴን አወራው እንጂ ሻሸመኔ ሙሉ ለሙሉ ወድማለች። ያው ብዙ ደግሞ በየቤታቸው የቀሩ ብዙ ሰዎች አሉ። ስትተዳደሪ በራስ ስራ፣ በቤት ብዙ በስረሽ ብዙ ሰው አለ። ከሀያ በላይ ሰራተኛ አለኝ። ልጆች አሉኝ። ቤተሰብ አለኝ። ብዙ ነገር ነው እና በአንዴ በአንድ ምሽት በቃ ምንም ዜሮ ላይ በእርዳታ መኖር ጀመርኩ ማለት ነው። በጣም ከባድ ነው። ሞራል የሚጎዳ ነገር ነው። በጣም ከባድ ነው፣ ግን ቢሆንም ለተሻለ ነገር ማሰብ ነው። በተመሳሳይ በደቡብ ክልል በኮንሶ በነበረው ግጭት ከቤታቸው ተፈናቅለው ለወራት ከቆዩ በኋላ በቅርቡ ወደ ቀያቸው የተመለሱት የአንድ ልጅ እናት ወይዘሮ ታደለች ሀይሳ ምንም እንኳን በአካባቢው አንጻራዊ ሰላም ቢኖርም ሁኔታዎች ግን ወደ ቀድሞ መልካቸው አለመመለሳቸውን በመግለጽ አሁንም ድረስ ስጋት እንዳለባቸውና ኑሯቸውንም የሚገፉት በእርዳታ ምግብ መሆኑን ይናገራሉ። እዛ መጀመሪያ ሰላም ነበረ፣ ከዛ በኋላ ጦርነት ሲጀመር እኛ ሁላችን ቤታችን ለቄው ወደ ሌላ ሰው ቤት ነው ሽሽለው ና አሁን ብዙ ሰውም አልመጣም። አንዳንድ ሰው ነው ወደዛ የገባው ና ብዙ ሰውም አልገባም። እስካሁን መንግስት እርቅ አድርኳል ና ገዛ ታርግ ነው። አሁን አንዳንድ ሰው ወደ ቦታ ተመልሷል፣ ግን ሁሉ ሰው አልተመለሰም። ገዛ በኋላ እንደተመለስ ነው እስካሁን የእነሱ ቤተሰብ የሞቱባቸው እስካሁን ማሰሪያው አያስቀምጡም ብዬ ጫካ ይኖራለሁ። የጎልመ ሰዎች እስካሁን እያሰራሩ በቃ የእኛ ሰዎች ወደ እርሻ መሄድ አልቻሉ። በዛም ደግሞ ላም እየወሰዱ በሬ እየወሰዱ ወደ ሀገራቸው ይዘ እየሄዱ በቃ ስንጠይቅ፣ በቃ እያልወሰድ እያሉ ያው ያው ሰላም ይላሉ፣ ግን ይሰራት እንደማ አይመስለኝም። ግን እኛ እኔ በተወለድኩበት ጊዜ ልዛይነት ቢቁ ተሚቻላ ባለትዳርነት፣ እኔ አንድ ወንድ ልጅ አለኝ። ትኖር በቃ

በተለይም ይህን መሰል ዜናዎች በህዳር ወር ላይ በፌዴራል መንግስቱና በወቅቱ የትግራይ ክልልን ሲያስተዳድር በነበረው የትግራይ ክልል ገዢ ፓርቲ ህወሀት መካከል ከተፈጠረው ጦርነት በኋላ በተደጋጋሚ እየተሰማ ይገኛል። ከወራት በፊት ከማይካድራ የተፈናቀለችውና በመቀሌ ከሳቴ ብርሃን ትምህርት ቤት ውስጥ በሚገኘው የስደተኞች መጠለያ ጣቢያ ውስጥ የምትኖረው ፊያሜታ ተስፋዬ በአሁን ሰዓት በካምፕ ውስጥ የስደተኞች ተወካይ በመሆን እያገለገለች ትገኛለች። እሷ ከማይካድራ ቀደም ብላ በመውጣቷም ጉዳት ባይደርስባትም በግቢ ውስጥ ያሉ ስደተኛ ሴቶች ግን እጅግ አስከፊ ለሆነ የጾታ ጥቃትና እሱን ተከትሎ ለመጣ የስነ ልቦና ጠባሳ መዳረጋቸውን ታስረዳለች። ለሴቶች በጣም አስቸጋሪ ሁኔታ ነበር። ምክንያቱም በዛ ሁኔታ ውስጥ ማን ጥቃት እንደሚያደርስብ የምታቀው ነገር የለም። የመደፈር አለ፣ ሌሎች ጥቃቶች አሉ። መደፈር ብቻ ሳይሆን መመታትም ሌላ እና እናቶች በጣም ተጨንቀው ነበር። ምክንያቱ በጣም ስራቸውም ነበራቸው ልጆቻቸው፣ ባሎቻቸው የት ማስቀመጥ እንዳለባቸው እንኳን አያውቁም ነበር እና በጣም አስቸግር ነበር። እኔ እንኳን አጋጣሚ ቶሎ እየገቡ ነው ምናለ ሲባል አካባቢ ወጣት በኋላ ወጡ ወንድሞች ቶቼ ነበሩ። እነሱ በእግር የመጡ ዜናብ ሲራጅ የቤንሻንጉል ጉምዝ ነዋሪ ሲሆኑ የአራት ልጆች እናት ናቸው። በቅርቡ በአካባቢው በደረሰ ጥቃት የልጆቻቸውን አባትና የአስራ ሶስት አመት የትዳር አጋራቸውን አጥተዋል። ግልገል በለት ነው ያለሁት እና ው ባለቤቴ የናጣሁት እስከ ሀብቱ እዛው ግልገል ነው የሞተው ከብት ሲጠብቅ እስከ ከብቱ እስከ ንብረቱ ነው የጠፋሁት። ገና ሙጫሙጫ ናቸው። ው የትልቅ የተባለችው አስር አመቷ ነው። ገና እኔ አሁን ግልገል የቴለጥቄ መጠለማ ው ነበር ይርኩት እና ልዩም ሳል ሳንባ ምች ነበረበት ሲል ከበተሰደሆና ያለሁት እየ ዝም ብዬ ተቀምጫለሁ። እዛው ገና ሰ ያው ፊት ሳይሞት በፊት እዛ መንደር አምስት የሚባለው አገር ሄዶ ያው ወዲያ ጉስታ ምርቶ ነበር፣ ያችንን እየበላሁ ነበር። አሁን አንዲት ያች ያለችኝ ሌላ የለም። ያክሜን ያሰራ እየሰጠኋቸው ነው። ሰማይና ምድር ነው ዛሬ ብቻኝነት በጣም ከባድ ነው። በዛሬው ወቅት እንኳን አላት ልጅ አንድ ይገባል። ቀደም ሲል ከተለያዩ ድምጾች እንደሰማ ነው። የሀገር ሰላም ሲደፈርስም ሆነ ግጭቶች ሲከሰቱ ግንባር ቀደም ተጋላጮቹ ሴቶች ናቸው። የኢትዮጵያ የህግ ባለሙያ ሴቶች ማህበር ዋና ዳይሬክተር፣ የሴቶችን ደህንነት መጠበቅ የመንግስት ዋና ኃላፊነት ነው፣ ሲቪል ማህበረሰቦችም በህብረት መስራት አለባቸው ብለዋል። ግጭት በተከሰተባቸው አካባቢዎች በሴቶች ላይ የደረሱ ዘግናኝ ጥቃቶችም እንደ ዛሬ ባለ ቀን ውስጥ ጎልተው መነገር አለባቸውም ይላሉ። አለም አቀፍም ይሆን በተለያዩ ጊዜ ቦታዎች ላይ በሚፈጠሩ የግጭት ወይም ከፍተኛ የሆነውን እዳ የሚከፍሉት ሴቶችና ህፃናት እንዲሁም አረጋውያንና አካል ጉዳተኞች ሆነው የታወቀ ነውና በእኛም ሀገር የህግ ማስከበር ስርዓት መንግስት እንደሚለው እንዲሁም ደግሞ በሌሎች ቦታዎች ላይ በነበሩት ግጭቶች፣ የእርስ በርስ ግጭቶች ላይ የመሳሰሉ በርካታ ሴቶች ላይ የመደፈርግ እንዲሁም ደግሞ ከቦታቸው በመሰናቀላቸው ሰበብ ቦታቸው ላይ የሚደርስ ጥቃት እንደነበረ ስንሰማ ነበርም። እኛም ከአብረውን ካሉን በተለይ ቅርንጫ ተመለካካት ሴቶች ስላሉ በዛ ቦታዎች ላይ ያሉትን መረጃዎች እነሱን ይነግሩን ነበር በወቅቱ። ና እንደ ተቋምም ብቻ ሳይሆን ይህን ነገር እንደ ሲቪል ማህበረሰብ አባላት ከተለያዩ የሲቪል ማህበረሰብ ተቋማት ጋር አንድ ላይ ሆነን ለመንግስት ጫና ስንፈጥር ጉዳዩ ላይ ትኩረት ተሰጥቶበት መወራት ሳይጀምር ለሴቶች ፕሮቴክሽን እንዲሰጥ በዚህ ጊዜ ላይ ከሚከሰቱ ጥቃቶችን መከላከልን እርምጃ መንግስት እንደ መንግስት ትልቅ አጀንዳ እንዲወስደው ስናሳስብ ነበር። እየደረሱ ያሉ ጥቃቶች በእነዚህ ቦታዎች ላይ ምን ያህል ከባድ እንደሆኑ እንዲሰማ በማድረግ ያው እኛ መንግስት ስላል ወደ ምንያሻ አንሰጥም። እኛ ድምፅ ማጮህ እና ጫና መፍጠር ስራን ስለምንሰራ ማለት ነው። ሰፖርቶችን መስጠት የምግብ የመይሄ የሚያስፈልጉ ችን ስናደረግ ነበር። ይህንን ሌላውቅ በጣም ትልቅ ቻሌንጅ የነበረብን በተለይ በሰሜን በነበረው ላይ የኢትዮጵያ ግባር ሚኒስቶች ማዛም ተደራሽነቱን ለማስፋት አሁን ከምናደርጋቸው አንዳንድ አክቲቪቲዎች እንቅስቃሴዎች መካከል አንዱ የቅርንጫፍ ጽህፈት ቤቶቻችን በሌሉን ቦታዎች ላይ የማቋቋም ነበር እና ሶማሌና አፋር ላይ ያው አሁን እስታብሊሽ አድርገን ኦልሬዲ ስራውን ኦልሞስ የጀመርንበት ሁኔታ ነው ያለው። መቀሌ ላይም እንደዚህ ተመሳሳይ የቢሮ መክፈት ስርዓት እያ እንቅስቃሴ ወይም ንግግሮችን እያደረግን ባለንበት ሰዓት ነበር ይሄ የመጣውና በጣም ከባድ ያደረገብንም እዛ ቦታ ላይ ስላልነበረ ቢሮ ይሄንን ራሱ ኢቨን ሄዶ መክፈት አለመቻል ራሱ ስራን ለመስራት በተለይ በሴቶች ላይ የሚደርሱ ጥቃቶችን ከመከላከል አንጻር ስራ ለመስራት ነው። እሱን ለጊዜው ሆልድ የተደረገ ነው እና እነዚ ያው መንግስት ዜጎችን የመጠበቅ ትልቅ ኃላፊነት አለበት ብዬ ነው የማስበው። ችግሮች ተከፍተዋል ኦልሬዲ እና ለእነዚህ ምላሽ በመስጠት ከዚህ በፊት ከነበረን የአሰራር ሁኔታ ውጭ ወተን አንድ ላይ በመሆን በመቀናጀት Mereka berkata, saya tak apa የድጋፍ አገልግሎቶችን መስጣት አለብን ማድረግ አለብን ብዬ አስባለሁ። ኮርስ እየተደረጉ ነው ግን ያው ወደ ምት መጠናከር አለባቸው ብዬ አስባለሁ። የኢትዮጵያ መንግስት በተለያዩ ጊዜያቶች ግጭቶች በተከሰቱባቸው አካባቢዎች የመጠለያ ጣቢያዎችን በመገንባትና ከብሔራዊ የአደጋ ስጋት አመራር ኮሚሽን እንዲሁም ጉዳዩ ከሚመለከታቸው ከሰላምና የሴቶች ህጻናትና ወጣቶች ሚኒስቴር ጋር በመተባበር ሌሎች ግብረ ሰናይ ድርጅቶችን በማቀናጀት መሰረታዊ የእርዳታ ቁሳቁሶች እንዲደርሱ እያደረገ መሆኑን የሚያስታውቅ ሲሆን ጥቃት አድራሾችን ለሕግ በማቅረቡ ሂደትም ላይ እየሰራ መሆኑን አስታውቋል። ለአብነት ዛሬ በወጣ ዜና በማይካድራ ለዜጎች ሞትና ለሴቶች መደፈር እንዲሁም የአካል ጉዳት መድረስ ተሳታፊ ናቸው በተባሉ ተጠርጣሪዎች ላይ አቃቤ ሕግ ቀዳሚ የምርመራ መዝገብ መክፈቱን አስታውቋል። ኤደንንና ከተለያዩ የኢትዮጵያ ክፍሎች ድምጾችን በማሰባሰብ የተሳተፉትን ዘጋቢዎቻችንን እናመሰግናለን። እየተከታተላችሁት ያላችሁት ጋቢና ቪኦኤ ነው። ቀጣዩ ዘገባችንም አንዲት ጠንካራ ሴት ተማሪ ሊያስተዋውቀን ወደ አምቦ ይወስደናል። ተማሪ ገላኔ ሙለታ ትባላለች። የጉደር ሁለተኛ ደረጃ ተማሪ ስትሆን የአስራ ሁለተኛ ክፍል ሀገር አቀፍ ፈተናን ለመውሰድ አንድ ቀን ሲቀራት በዋዜማው ምሽት እናትሆናለች ገላኔ ከትላንት በስቲያ እሁድ በጤና ባለሙያዎች እገዛ በሰላም ተገላግላ የሴት ልጅ እናት ለመሆን በበቃችበት በጉደር ጤና ጣቢያ ውስጥ ሆናም ሀገር አቀፍ ፈተናዋን መውሰድ ጀምራለች። ከፈተናዬ ሳልስተጓጉል የሴቶች ቀንም እያከበርኩ ልጅ በማግኘቴ በጣም ደስ ብሎኛል የምትለውን ገላኔን ያናገራት ዘጋቢያችን ናኩር መልካ ነው። ከእሷ በተጨማሪ ወላጅ እናቷንና በጤና ጣቢያ ውስጥ ፈተናውን የሰጧትን መምህር አነጋግሮ ተከታዩን ጥንቅር ልኳል። በኮቪድ-19 ወረርሽኝ ምክንያት ትምህርቷን አቋርጣ ከጉደር ከተማ አቅራቢያ ወደሚገኙት ቤተሰቦቿ ያመራችው ባለፈው መጋቢት 2012 ዓ ምት ነበር። በዚህ መካከል ነበር ከቤተሰቦቿ ጋር እየኖረች ሳለች ከአምስት ዓመት የፍቅር ጓደኛዋ ጋር በትዳር የተጣመረችው። መቼም ትምህርት ሳይዘገይ አይቀርም ብለው ያሰቡት አዲሶቹ ተጋቢዎች ልጅ እንዲኖራቸው ተመኙ። ብዙም ሳይቆዩ ጸነሰች። ምንም ያህል የመውለጃዋ ጊዜ ቢቃርብም ታዲያ የአስራ ሁለተኛ ክፍል አገር አቀፍ ፈተና ለመውሰድ በምትሰናዳበት ዋዜማ ይሆናል የሚል ግምት እንዳልነበራት ትናገራለች። እንዴት ወደ ጉደር እንደመጣችና የልጅናት የሆነችበትን አጋጣሚም እንዲገልጻለች ገላኔ ቁርማ ብዮ ቆባ ዝሮ ቁርማ ኒኮስ ነየለንደርቢን ጀደ ለሀገር አቀፍ ፈተና እየተዘጋጀው ባለውበት ሁኔታ ፈተናውም እንዳያመልጠኝ ጥረት እያረኩ ባለውበት ሰዓት እንደ አጋጣሚ ሚጥ ሲይዘኝ ወደ ጉደር ጤና ጣቢያ መጥቼ የፈጣሪ ፍቃድ ሆኖ ይሄው ሴት ልጅ በሰላም ተገላግያለው፣ ፈተናዬም አላመለጠኝም። በዚህም በጣም ደስ ብሎኛል። ፈተናውን በጤና ጣቢያ ሁኜ እንዲፈተን ላገዙኝ ሁሉ ምስጋናዬን አቅርባለሁ። ሴት ልጅ በማግኘቷ በጣም ደስተኛ መሆኗን የተናገረችው ገላኔ ያውም ዓለም አቀፉ የሴቶች ቀን በሀገር አቀፍ ፈተና ዕለት መሆኑ ድርብ ደስታ ፈጥሮብኛል ብላለች። ሐኪም የመሆን ህልምም እንዳላት ገልጻለች። ሚጥ ስመጣብኝ ደንግጭ የነበረ ቢሆንም አሁን ግን በጣም ተደስቻለሁ። የልጄንም ስም ከና ብያታለሁ። ለወደፊቱም ትምህርቴን ስጨርስ ዶክተር መሆን ፈልጋለሁ። ምክንያቱም ለፈተና ከገጠር መጥቼ በአጋጣሚ ሚጥ መጥቶብኝ ጤና ጣቢያ ስገባ የጤና ባለሙያዎቹ ምን ያህል እንዳገዙኝና ከሀገር አቀፍ ፈተናውም እንዳልቀር ያደረጉልኝን ጥሩ ነገር ስላየሁንኝ እኔም እንደነሱ ሌሎች ሰዎችን ማገልገል እፈልጋለሁ። ጭነዳበዴ ገርጋሮ ሰከና ፈዊ ጉዳን ሴቶች በምንም አይነት ሁኔታ ውስጥ ቢሆኑ ከዓላማቸው ዝንፍ ማለት የለባቸውም ስትል ተመሳሳይ ሁኔታ ለሚገጥማቸው ወጣት ሴቶች መልእክቷን አስተላልፋለች። አኔ ርጋነኔ ለሴቶች ያለኝ መልእክት ልጅ ቢወልዱ እንኳ ከዓላማቸው ከትምህርታቸው መሰናከል የለባቸውም፣ ትምህርታቸውን መቀጠል አለባቸው። በረተን ኢሳኒብ ዳምሰ ጉዳን ቀባቸው ወይዘሮ ገላኔ ገላሳ የገላኔ እናት ናቸው። በጤና ጣቢያ ውስጥም ሆነን የጎደለብን የለም። ልጄ ከትምህርቷ ሳትሰናከል የልጅ እናት መሆኗ አስደስቶኛል ነው ያሉት። ዋቀዩሞ ሙጫኮ ከነና ከኔቲ ቶ ባሩምሳሺዝ ገድጋሪንኩቲን የልጅ ልጄን ስላሳየኝ ልጄም ትምህርቷን ሳታቋረጥ በሰላም ስለወለደችና ፈተናዋንም ባለማቋረጧ ላደረገልን ሁሉ ነገር ፈጣሪን አመሰግናለሁ። ይሄው ልጇንም ታቅፋ ፈተናዋንም እየሰራች ነው። እዚህም የጎደለብን ነገር የለም። የምበላም የምጠጣም ሁሉም ሙሉ ነው። በተለይ እለቱ የሴቶች ቀን የሚከበርበት መሆኑ ደግሞ ደስታዬን እጥፍ አድርጎታል። በሚችለው ሁሉ ባለቤቱ ገላኔን ሲያግዝ እንደቆየ የተናገረው ባለቤቷ አቶ ሙሉጌታ ታዬም አሁንም ትምህርቷን ሳታቋርጥ ትልቅ ደረጃ ላይ እንድትደርስ ልረዳት ቆርጫለሁ ይላል። የተጋባ ነው ባለፈው ዓመት ማለትም የኮሮና ቫይረስ ገብቶ ትምህርት በተዘጋበት ወቅት ነበር። ከዛ በፊት ግን ለአምስት ዓመት ያህል በጓደኝነት አብረን ቆይተናል። አሁን ይኸው ትምህርቷን ሳታቋርጥ ፈተናውም ሳይስተጓጎል በሰላም ስለተገላገለችልኝ ደስ ብሎኛል። ትልቅ ደረጃ ላይ እንድደርስልኝ እኔም የበኩሌን አግዛት አለሁ። ቤት ውስጥ ምግብ በማብሰልና ቡና በማፍላት እንዲሁም በተለያዩ ተግባራት የበኩሌን እየተወጣው ነበር። አሁንም በዚሁ ቀጥላለሁ ብሏል። መምህር አየለታዬ የገላኔ የግል ፈታኝ ናቸው። ለገላኔ ድርብ ደስታ ነው። እሷንም በመፈተኔ በጣም ደስ ብሎኛል ብለዋል። ያው እሷን እየፈተንኳት ነው የተገናኘ ነው እና የሴቶች ቀን እንደመሆኑ እሷም ተፈታኝ እንደመሆኗ እዛውም ልጅ አግኝታለች ድርብ ደስታ ነው። እና እኔም እሷን እዚህ በመፈተኔ በጣም ደስ ብሎኛል። ለሴቶች ቀን ለሞዳት ባለቤቴ፣ በሕይወት ለሌለችው እናቴ፣ እንዲሁም ለሲል ለመላው ለኢትዮጵያ እና ለዓለም ላይ ያሉ ሴቶች በሙሉ እንኳን ለሴቶች ቀን በሰላም አድረሳችሁ ማለት ወዳለው አመሰግናለሁ። እንዲህ አይነት አጋጣሚ በጉደር ሲፈጠር የመጀመሪያው ነው ያሉት የቶኬ ኩታይ ወረዳ ትምህርት ጽሕፈት ቤት ምክትል ኃላፊ አቶ ሸለመ ኪቲላ በበኩላቸው በወረዳቸው ከስምንት መቶ በላይ ተማሪዎች የሀገር አቀፍ ፈተናው ላይ መቀመጣቸውን አስታውቋል። በ2012 ዓ.ም በኮቪድ ወረርሽኝ ሳቢያ ሳይሰጥ የቀረው የ12ኛ ክፍል አገር አቀፍ ፈተና በመላ ሀገሪቱ እየተሰጠ ይገኛል። ለአሜሪካ ድምፅ ናኮር መልካ ከጉደር ዘገባው እናመሰግናለን። አድማጮች፣ በኮሮና ወረርሽኝ ምክንያት የአሜሪካ ድምፅ ዘጋቢዎች ይህን ፕሮግራም የምናቀርብላችሁ ከየቤታችን ሆነን ነው። አሁንም ቆይታችሁ ከእኛ ጋር ይሁን። በየመን በሚገኝ የፍልሰተኞች ማቆያ ጣቢያ በተፈጠረ የእሳት አደጋ ወደ አስር የሚጠጉ ሰዎች መሞታቸውንና አንድ መቶ ሰባ የሚሆኑት ደግሞ የመቁሰል አደጋ እንደገጠማቸው ተሰምቷል። በአደጋው ሞትና ቁስለኛ ከሆኑት መካከል አብዛኛዎቹ ኢትዮጵያውያን ናቸው ብለው እንደሚያምኑ በዚያ የሚኖሩ የስደተኞች ተወካይ ለአሜሪካ ድምፅ ተናግረዋል። በዚያ የሚኖሩ ስደተኞችን እንዲሁም የኢትዮጵያ መንግስት ተወካይን ያነጋገረው ገልሞ ዳዊት ነው እንደሚከተለው ይቀርባል። ከምሳ ወአርባኤን በተሰኘው በየመናዋ መዲና ሰና በሚገኝ በአገሪቱ የኢሚግሬሽን መስሪያ ቤት በሚተዳደር የፍልሰተኞች ማቆያ የተነሳ የእሳት አደጋ የስምንት ሰዎች ህይወት ሲቀጥፍ መቶ ሰባ ሰዎች ላይ የመቁሰል አደጋ አድርሰዋል ብለዋል። የተባበሩት መንግስታት የፍልሰተኞች ጉዳይ አይኦኤም ለደረሰባቸው ጉዳት ክትትል ላይ ከሚገኙት ዘጠና ያክሉ በጽኑ የተጎዱ መሆናቸውን ዲሬክተሯ ሚካርሜላ ጎዶ ተናግረዋል። ድርጅታቸው አይኦኤም ከመመለከታቸው ጋር በመተባበር ፍልሰተኞቹ ተገቢ እንክብካቤ እንዲያገኙ እያደረገ መሆኑንም አክሎ አስረድተዋል። በየመን የተባበሩት መንግስታት የስደተኞች ጉዳይ ቢሮ ዩኤንኤችሲአር ተወካይ ጂን ኒኮላስ ቢዩዝ በክስተቱ ማዘናቸውን ገልጸዋል። ድርጅታቸው ከአይኦኤም እና ሌሎች አጋር ድርጅቶች ጋር ስደተኞቹ የተሟላ ሕክምና እርዳታ እንዲያገኙ እየሰራ ነውም ብለዋል። አይኦኤም ጉዳቱ የደረሰባቸውን ፍልሰተኞች ዜግነት እስካሁን ይፋ ባያደርግም በየመን ሰና የሚኖሩ ኢትዮጵያን ፍልሰተኞች ግን በአደጋው የሞቱት ትውልደ ኢትዮጵያውያን ናቸው ይላሉ። አቶ ታጁ ሸሪፍ በሰና የፍልሰተኞች ተወካይ ናቸው። ይህ አደጋው መንስኤ በፖሊስና በማቆያ ባሉ ፍልሰተኞች መካከል የተፈጠረ አለመግባባትን የተከተለ መሆኑን ያስረዳሉ መንጋ சுமால்வா கமல በእስር ላይ የነበሩ ልጆች የታሰርንበት ምክንያት በቂ አይደለም ወይ ፍቱን አሊያም ወደ አገራችን መልሱም፣ ብለው ከጠዋት ጀምረው የረሃብ አድማ አደረጉ። ከሰዓት ላይ የጸጥታ ኃይሎች መጥተው አድማውን ያስተባበረው ማን ነው ብለው ጠየቁ። በማቆያ ውስጥ ያሉ እኛ ምንም አስተባባሪ የለንም፣ ስለ ችግራችን መፍትሄ ከእናንተ እንፈልጋለን ብለው ሲጠይቋቸው፣ በመካከላቸው አለመግባባት ተፈጠረ። በዚህን ጊዜ የጸጥታ ኃይሎች አስለቃሽ ጋዝ ሲተኩሱ የተተኮሰው አስለቃሽ ጋዝ ከፍራሽና ልብሳቸው ጋር ተቀጣጦ ቤቱንም አቃጠለው። በዚህ ሁኔታ እነሱም መውጣት ሳይችሉ በዚያው በቃጠሎ ሌላኛው ታፍነው፣ ሌላው ደግሞ በጊዜው በነበረ መረጋገጥ ሕይወታቸው አልፈዋል ብለዋል አቶ ታጁ። አቶ ታጁ ፍልሰተኞቹ የታሰሩበትን ምክንያት ሲያብራሩ ከቅርብ ጊዜ ወዲህ የየመን ፖሊስ የመኖሪያ ፍቃድ፣ የተገን ጥያቄነት ወረቀት የላቸውም በሚል በከተማዋ የሚኖሩ በርካታ ትውልድ ኢትዮጵያውያንን አስረዋል ብለዋል። አክለውም የተገን ጥያቄነት ማረጋገጫ ወረቀት ከተባበሩት መንግሥታት የስደተኞች ጉዳይ ቢሮ ይሰጥ እንደነበር ገልጸው አሁን ግን ምክንያቱ ባልታወቀ ሁኔታ መቋረጡን አመልክተዋል። የማህበረሰብ ተጠሪው አቶ ታጁ በአደጋው ለህልፈት የተዳረጉ ሰዎች ቁጥር ከተባለውን በላይ ይሆናል ብሎ ያምናሉ ከነሞኒ መለየት አልቻልንም እንጂ የሞቱ ሰዎች ቁጥር በመቶዎች የሚቆጠሩ ናቸው። አካባቢው በጸጥታ ኃይሎች እየተጠበቀ ስለሆነ መለየት አልቻልንም። አሁን የቆሰሉ ሰዎችም በጣም ብዙ ናቸው። በሶስት ሆስፒታሎች ነው እየታከሙ የሚገኙት። ለምሳሌ በሳውራ ሆስፒታል ከሰባ በላይ ሰዎች ናቸው እየታከሙ ያሉት ሆስፒታሉ ከደረሱ ስድስቱ ወዲያው ሲሞቱ ስምንቱ ደግሞ አሳሳቢ ሁኔታ ላይ ናቸው ብለዋል አቶ ታጁ። በየመን የተባበሩት መንግስታት የፍልሰተኞች ጉዳይ ጽሕፈት ቤት ባልደረባ የሆኑት ኦሊቪያ ሄደንም አደጋው በደረሰበት ስፍራ ከ400 ሰዎች በላይ ይኖሩ እንደነበረ አረጋግጠዋል። ሆኖም የሞቱትንና በሕይወት የተረፉትን የመለየቱ ስራ አሁንም ገና በሂደት ላይ ነው ብለዋል። የኢትዮጵያ መንግስትም ኦማን ባለው ኤምባሲው በኩል ጉዳዩን እየተከታተለ መሆኑን የኢትዮጵያ ውጭ ጉዳይ ሚኒስትር መስሪያ ቤት ቃል አቀባይ አምባሳደር ዲና ሙፍቲ ለአሜሪካ ድምጽ ተናግረዋል። ይህ ደረሰው አደጋ በእስር ቤት በተነሳው ቃጠሎ ነው። የቃጠሎው መነሻ አልተጣራም። እስካሁን እያጣራን ነው። እንደምታውቀው የመን የግጭት አካባቢ ነው። የረብሻ ቀጠና ነው። እዛ አካባቢ ኤምበሲ የለንም። ነገር ግን ኦማን ያለው ኛ ኤምባሲ ነው የሚከታተል ኦማን የሚገኘው ሚኒስትር ጉዳዩን ሊከታተል ነው ያለው። ስንት ኢትዮጵያኖች ናቸው እዛ ውስጥ ያሉት? ስንት ናቸው የተጎዱት? ችግሩ መንስኤ ምንድን ውጭ? ዝርዝሩ አላገኘንም፣ እያገኘን ነው ማለት ነው። ይህን ለተገኘ ለህዝብ ይፋ እናደርጋለን። መንግስት በእርስ በርስ ጦርነት በምትታመሰው የመን እና በመካከለኛው ምስራቅ ሀገሮች ውስጥ በህገ ወጥ ጉዞ ላይ ሳሉ ተይዘው በእስር ያሉትን ኢትዮጵያውያንን ወደ ሀገር እየመለሰ መሆኑንም አምባሳደር ዲና ተናግረዋል። ለአሜሪካ ድምፅ ገልሞዳዊት ከናይሮቢ። የተከበራቸው አድማጮች ለምሽቱ ያሰናዳናቸው ናቸው ዝግጅቶች ተጠናቀቁ። በምሽቱና አዘጋጅ አሉላ ከበደና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ኤልያስ አስማርና እኔም ሳስተናግዳችሁ አሚሾት ስመኝሽ የቆየነን ነገ በተመሳሳይ ሰዓት ከሌሎች ቅንብሮች ጋር እንጠብቃችኋለን። የነገ ሳይበለን መልካም ምሽት። मुंह सगल अमेरिका थी।